ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመሪያ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ግዶች መካከል ኦቲዝም ያላቸውን ኢትዮጵያ ያሉትን ሕፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። የያዝነው ወር በመላ ዓለም ላይ ኦቲዝምን የተመለከቱ የግንዛቤ መርሃ ግብሮች የሚጎሉበት ወር ነው። ይህንን የእድገት ውስንነት ችግር በመገንዘብ ምን አይነት እርምጃዎች መወሰድ እንዳለባቸው ሀሳባቸውን የሚያጋሩ ባለሙያ ለምሽቱ ጋብዘናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ፣ ንጉሡ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናደው እንሻገር። በየዓመቱ በሚያዝያ ወር የሚከበረውን የዓለም ኦቲዝም ግንዛቤ ማስጨበጫ ወርን ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የጎርጎሳውያኑ መጋቢት ሁለት ቀን የዓለም ኦቲዝን አክሴፕተንስ ኦቲዝምን የመቀበልና የመገንዘብ ቀን ሆኖ እንዲታሰብ ማጽደቃቸውን ዋይት ሃውስ ከሰሞኑ አስታውቋል። በዓለም ላይ የግንዛቤ ጥረት ካለባቸው የጤና እክሎች መካከል አንዱ ኦቲዝም ነው። ኤደን ገርመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህፃናት ሐኪምና የህፃናት ልብ ሕክምና ስፔሻሊስት የሆኑት ዶክተር ውብሸት ላቀውን በተያያዥ ጉዳዮች ላይ አነጋግራቸዋለች። በመቀጠል ይሰማል። ወርሃ ሚያዚያ ከጎርጎሮሲያኑ 1970 አንስቶ አለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትለው የሚመጡ የባህሪ ትምህርት፣ መረዳትና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህጻናት ህክምና፣ በተለይም በህጻናት የልብ ህክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራሉ። ይቀራሉ በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም። ነው አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋር አይተሽ መለየት ይከብድሽ ይሆናል ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ በጣም ፋንክሽናል ናቸው። ትምህርት ይማራሉ። በጣም ጎበዝ ናቸው፣ ትምህርት ላይ ሜቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል። ስፒች ላይ ችግር ይኖርባቸው ይሆናል። ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ እና በጣም ደግሞ በዚህ በችግሩ የተጠቁ አሉ በጣም እና ብዙ ሰፖርት የሚፈልጉና ከዚህ እስከዚህ ስለሆነ ነው ስፔክትረም የምንለው በቀላሉ ለማስረዳት እንድትሰሉ ወባ ያመመው ሰው ትኩሳት ይኖረዋል ራሱን ያመዋል ግልጽ ነው በጣም ክሊር ነው። ወባ መመው ስትይ ብዙ ርቀት አትጅም። ይሄኛው ግን የተለያየ አይነት የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን። እና በአንደኛው ጥግ በጣም ደህና ናቸው ልጆቹ፣ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው፣ ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው ስፔክትረም ብለን የምንጠራው። የጤና ባለሙያዎች ብዙዎች በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭና የእድገት በ በሽታዎችና ጉዳቶች በቂ ግንዛቤ የላቸውም የሚሉ ሲሆን ዶክተሩ ብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል። ኦቲዝም እና ዳውን ሲንድሮም ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል፣ ነገር ግን ዳውን ሲንድሮም የክሮሞዞም አብኖርማልቲ ነው። በሀያ አንደኛዋ ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ ከላይ እስከታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የዓይናቸው፣ የጆሯቸው አቀማመጥ፣ የጉሮሯቸው ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ሕመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ኔሴሰርሊ ፊዚካል ማኒፌስቴሽን የላቸውም። በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት የምትዩ የምንለው ምልክት የላቸውም። በዩናይትድ ስቴትስ አምስት ነጥብ አራት ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ ሁለት ሺ አስራ ሰባት የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሄት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተሩ ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል። ኦቲዝም ያላቸውን ኢትዮጵያ ያሉትን ህፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም። እንደ ጤና ስርዓት የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነቱ ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደረግ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ሕብረተሰቡን ይህን እውቀት እንዲይዝ እያደረጉት ሲሄዱ በዚያ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፔች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ብሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ እና ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይ ነኝ። እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሲያኑ ሚያዚያ ሁለት ሁለት ሺ ሃያ አራት በየአመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይትሃውስ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን፣ አመሰግናለሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቅሮችን ሴቶችና፣ ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎት ደርሰባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎች ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመሊያ ፖሊሲ ተፈጻሚ እንዳይሆን ከሰሞኑ ውሳኔ ማስተላለፉን ተከትሎ የተማሪዎችን የኮሌጅ ማመልከቻ ሂደት የበለጠ አወሳስቦታል። ይህንን የተመለከተውን የፒቢኤስ ዘገባ ስመኝሽ ቆየ በመቀጠል ታሰማናለች። በጣም ፈርቻለሁ። በጣም ስሜት የሚነካና የሚያበሳጭ ነገር ነው። ልክ እንደ ሁሌው ያስጨንቃል። ዩኒቨርሲቲ ለመግባት ማመልከቻዎችን ለሚሞሉ ተማሪዎች እነዚህ ስሜቶች አዲስ አይደሉም። ነገር ግን አሁን ደግሞ ተማሪዎች ራሳቸውን በጽሁፍ በሚገልጹበት ዋናው የማመልከቻቸው አካል ዙሪያ ተጨማሪ ጥያቄዎች አሏቸው። ከሞላ ጎደል ውድድር እንደሆነ ይሰማኛል። ጠቅላይ ፍርድ ቤቱ ባለፈው ክረምት ባሳለፈው ውሳኔ በዩኒቨርሲቲዎች ቅበላ ወቅት ዘርን ግምት ውስጥ ማስገባት ለእኩልነት ጥበቃ የሚያደርገውን አስራ አራተኛ የዩናይትድ ስቴትስ ሕገ መንግሥት ማሻሻያ የሚጻረር እንደሆነ አስታውቋል። በዚህ ውሳኔ ምክንያትም በሺዎች የሚቆጠሩ የወደፊት የኮሌጅ ተማሪዎች ማመልከቻቸው በሚገመገምበት ወቅት የዘር ማንነታቸው ምን ዓይነት ተጽዕኖ ሊፈጥር እንደሚችል ግልጽ አልሆነላቸውም። ሉክ ላስኬ በአልበከርኪ ከተማ የሚኖር ተማሪ ነው። ልንጽፍ የምንችልበትን ርዕሰ ጉዳይ ያጠበዋል። ያንን ደግሞ አልወደውም። አሁንም ግን ብዙ ተማሪዎች በሚጽፏቸው አጭር የጽሑፍ መግለጫዎች እራሳቸውን ልዩና ብቁ አድርገው ሊያሳዩ የሚችሉ ሀሳቦችን ለማካተት ይጥራሉ። ለምሳሌ የጠቅላይ ፍርድ ቤቱ ዋና ዳኛ ጆን ሮበርትስ በጻፉት የውሳኔ ሀተታ ዩኒቨርሲቲዎች አንድ ተማሪ ዘሩ በአሉታዊም ሆነ በአዎንታዊ አሊያም በሌላ መልኩ እንዴት ሕይወቱ ላይ ተጽዕኖ እንዳሳደረ የሚያነሳውን ሀሳብ ከግምት ውስጥ ማስገባት እንደሚችሉ አስፍረዋል። ለመሆኑ የዩኒቨርሲቲ መቀበያ ሂደቱ ከፍተኛ ውጥረት ላይ የሚደርስበት ጊዜ መቼ ነው የሚለውን ጥያቄ እንዲመልሱ ፒቢኤስ በኒው ሜክሲኮ ግዛት አልበከርኪ ከተማ ውስጥ የሚገኝ ሁለተኛ ደረጃ ትምህርት ቤት የኮሌጅ ቀበላ ኃላፊ የሆኑትን ራፋኤል ፊጉዌራ አነጋግሯቸዋል። ፊጉዌራ ቀደም ሲል በበርካታ ኮሌጆች የቀበላ ክፍል ውስጥም አገልግለዋል። ተማሪዎች ግራ ተጋብተዋል። ተማሪዎች ግራ መገባት ውስጥ ናቸው። ለአንዳንዶቹ ደግሞ ሁኔታው ትንሽ አስፈሪ ነው። አንዳንድ ተማሪዎች ጭራሽ ዘራችንን መጥቀስ አንችልም ብለው አስበው የሚጠይቋሉ ስለሱ ጭራሽ መጻፍ አንችልም ወይንም የዘር ጉዳይን ከጽሁፋችን ውስጥ ጨርሶ ማስወገድ እንዳለብን ሰምተናል ይላሉ። ተማሪዎች አሁንም ራሳቸውን መሆን ይችላሉ። እቅዳቸውን ወይንም የተዘጋጁበትን መንገድ መቀየር የለባቸው። ነገር ግን ተማሪዎች በማመልከቻው የሚጽፉት አጭር ጽሁፍ ከጠቅላይ ፍርድ ቤቱ ጋር ለመወያየት እድል የሚያገኙበት ቦታ ነው። ዲን ጃኮቢ ደግሞ በአልበከርኪ አካዳሚ ውስጥ ያገለግላሉ። ቀድሞ ለማየት ያስባችሁት ኮሌጅ ካለ ተማሪዎች ሊገቡባቸው ስለሚያስቧቸው ኮሌጆች አስቀድመው ማወቃቸው ለመዘጋጀት ይረዳቸዋል። በዚህ አካዳሚ የሚሰጠው ፕሮግራምም ተማሪዎቹ ለኮሌጅ ማመልከቻቸው እንዲዘጋጁ የሚያግዛቸው ሲሆን ልጆች ወደ ኮሌጅ እንዲገቡ በማድረግ ትልቅ ስኬት አስመዝግቧል። በዚህ ዓመት ደግሞ ፕሮግራሙ ተማሪዎች ኮሌጆች ከግምት ውስጥ ሊያስገቧቸው በሚችሉበት መንገድ ስላስተዳደጋቸው መጻፍ እንዲችሉ እየረዷቸው ነው። ይህ እኮ ተማሪዎች ስለ ራሳቸው መጻፍ አይችሉም ማለት አይደለም አይደል እንዴ? ይህ የሚያሳየው ኮሌጆች መረጃውን በውሳኔ አሰጣጥ ሂደታቸው በሚጠቀሙበት ሂደት ላይ ገደቦች እንዳሉባቸው ነው። ጠቅላይ ፍርድ ቤቱ ውሳኔ ካሳለፈ ወዲህ የተማሪዎች ስጋት በከፍተኛ ሁኔታ በመጨመሩ አካዳሚው በሳምንት ብዙ ስልጠናዎችን ይሰጣል። ሁልጊዜ የማስበው ስለሚጽፈው አጭር ጽሑፍ ነው። ተማሪዎች ባህላቸው፣ ዘራቸውና አስተዳደጋቸው በህይወታቸው ላይ ምን አይነት ተጽዕኖ እንዳሳደር ለመጽሐፍ መዘጋጀት አለባቸው። ማንነታቸውን እንዴት እንደለውጠውና ወደ ኮሌጅ ዘውት ለመግባት ስለተዘጋጁት ማንነት መግለጽ መቻል አለባቸው። ጄፍ ዋንግ ኮሌጅ ስላይክ የተሰኘው ፕሮግራም መስራች ናቸው። ኮሌጆችና ዩኒቨርሲቲዎች የጠቅላይ ፍርድ ቤቱን ውሳኔ እንዴት ተግባር ላይ እንደሚያውሉት ግልጽ አይደለም። ሁዋንግ በአንድ ወቅት በክሌርሞንት ማኬና ኮሌጅ የተማሪዎች ቀበላ ክፍል ውስጥም አገልግለዋል። ኮሌጆች ተማሪዎች ስለ ማንነታቸውና ስለ አስተዳደጋቸው እንዲያብራሩ የሚጠይቁበትንና ስለ ራሳቸው የሚያስቡት ነገርን ተናገሩ የሚለውን ተጨማሪ ጥያቄ እየቀየሩ ነው። ፒቤስ በአካዳሚ ውስጥ ሶስት ተማሪዎችን አግኝቶ አነጋግሯል። ማቲው ዋይት፣ ሲድኒ ማርክስ እና አኒ ፊልድ። ሶስቱም ከተለያየ አስተዳደግና ባህል ነው የመጡት። ፒቢኤስ በአጠቃላይ ፍርድ ቤቱ ውሳኔ ምን እንደተሰማቸው እና በኮሌጅ ማመልከቻቸው ራሳቸውን እንዴት ለመግለጽ እየተዘጋጁ እንደሆነ ጠይቋቸዋል። በቅድሚያ ሲድኒ ማርክስ፣ ዞሮ ዞሮ የሚጠይቁን ስለ ማንነታችንና ከየት እንደመጣን ነው። ተማሪዎቹ ከአማካሪዎቻቸው የተሰጣቸውን ምክር ተቀብለዋል። አጭር ጽሑፉ የቅበላ ኮሚቴው እነሱን ለማወቅ እድል የሚያገኝበት መንገድ መሆኑንም ተረድተዋል። ማቲው ዋይት በሁለት የተለያዩ ዓለሞች ውስጥ ነው የኖርኩት ማለት ይቻላል። ምክንያቱም በአንድ በኩል በከተማው ውስጥ ነው ተወልጄ ያደግኩት፣ ያ ማለት ነባር አሜሪካውያን በሚኖሩበት የተካለለ መሬት ላይ አልኖርም። ስለዚህ በእነዚህ ሁለት ዓለሞች ውስጥ መኖር ምን አይነት ስሜት እንዳለው እንዳስብ አድርጎኛል። ጠቅላይ ፍርድ ቤቱ ውሳኔ አሳልፏል። ያ ግን የእኔን ማንነት አይቀይረውም። እኔም የምፈልገው ነገርና እስካሁን ያሳካሁትንም አይቀይርም። ስለዚህ በኒው ሜክሲኮ ግዛት የምኖር የላቲን ዝርያ ስለመሆኔ የጻፍኩትን አልለወጥኩትም። መጀመሪያ ላይ በማመልከቻ ጽሑፌ ስለ ዘሬ ምንም አላልኩም ነበር። በእናቴ በኩል ያሉት ቤተሰቦቼ ዝርያቸው ጋያና ከተባለች ደቡብ አሜሪካ ውስጥ ከምትገኝ ቦታ ናቸው ይህን የእናቴን ባህል ማክበር እና ቦታ መስጠት እፈልጋለሁ ግን ደግሞ ያንን አልመስልም ፒቢኤስ የሲድኒን ወላጆች እናቷ ጆሲ ሎፔዝ በአስጎብኝነት በምትሰራበት አልበከርኪ ሙዚየም ውስጥ አግኝቷቸው ነበር ለእነሱ ጠቅላይ ፍርድ ቤቱ ያሳለፈው ውሳኔ የግል ህይወታቸውን የነካ እንደሆነ ነው የሚገልጹት እኔ ራሴ ነጭ ሳልሆን በተመሳሳይ ስርዓት ውስጥ እንደ ማለፌ በጣም ትልቅ ሐዘን የተሰማኝ ምክንያቱም በትምህርት ህይወቴ ውስጥ ካሳለፍኳቸው በጣም ወሳኝ ነገሮች ውስጥ ከዓለም ዙሪያ የመጡ ተማሪዎችን ማወቄና ከእነሱ ጋር መኖሬ ነው። በኒው ሜክሲኮ ግዛት በሚገኝ የመንግስት ትምህርት ቤት ውስጥ መምህር የሆኑት የሲድኒ አባት አለን ማርክ የሴት ልጁ አይነት እድል ለሌላቸው ተማሪዎች ይበልጥ ይጨነቃሉ ልጅ የሆነ ኮሌጅ ውስጥ እንድትገባ የሚያስችላት ጥንካሬ ያላት ብዬ አምናለሁ። የበለጠ የምጨነቀው እኔ በሰራሁባቸውና በብዛት ድሃ በሚኖርባቸው አካባቢዎች ባሉ ትምህርት ቤቶች ለሚማሩ ተማሪዎች ነው። እነዚህ ትምህርት ቤቶች ነባር አሜሪካውያንና የላቲን ዝርያ ያላቸው በብዛት ይማሩባቸዋል። የአብዛኞቹ ወላጆች ምንም አይነት የኮሌጅ ትምህርት ያላገኙ ናቸው። የኮሌጅ ላይክ መስራች ጄፍ ዋንግ በነዋሪዎች መካከል ያለው የሀብት ክፍፍል ልዩነት የሚፈጥረውን ክፍተትም ያስረዳሉ። በሀብት ክፍፍል ከፍተኛ ልዩነት አለ። ዝቅተኛ የገቢ ደረጃ ካላቸው ቤተሰቦች የሚመጡና የመንግስት ትምህርት ቤት የተማሩ ተማሪዎች ምናልባት ለ250 ተማሪዎች አንድ አማካሪ ነው የሚያገኙት። አንዳንዴም ለ500 ተማሪ አንድ አማካሪ ብቻ ይኖራል። ለምሳሌ ልጄ በተማረችበት ትምህርት ቤት ለ600 ተማሪዎች አንድ አማካሪ ብቻ ነው የነበራቸው። ዋንግ አሁን ዝቅተኛ ገቢ ያላቸው ተማሪዎች ከፍላጎታቸው ጋር የሚሄድ ትምህርት ቤት እና ሌሎች መረጃዎችን እንዲያገኙ ለማገዝ ኮሌጅ ስላይክ ዶት ኮም የተሰኘ ነፃ የድህረ ገጽ አገልግሎት ይሰጣሉ። ቀደም ሲል በኮሌጅ ቅበላ ስራቸው ያገኙት ልምድ በዋጋ ሊተመን የማይችል የኮሌጆችን ውስጣዊ አሰራር እንዲረዱም አግዟቸዋል። ለምሳሌ የኮሌጅ ቅበላ የትምህርት ክፍሎች ከህግ ክፍሎቻቸው ጋር ተቀምጠው ጠቅላይ ፍርድ ቤቱ ባስቀመጠው መንገድ ህገወጥ ሳንባል አንድን ሰው ለማወቅ የሚያስችለን ምን አይነት ጥያቄ መጠየቅ እንችላለን የሚለውን ይወያያሉ። አሜሪካ ውስጥ ያሉ ሁሉም የኮሌጅ ቅበላ ቢሮዎች ሂደቱን እንዴት ህግን ተከትሎ፣ ግን ደግሞ የተቋሙን ፍላጎት ባማከለ መልኩ ማከናውን እንደሚቻል ከህግ አማካሪዎች እየተነጋገሩ ይመስለኛል። በአልበከርኪ አካዳሚ የሚያገለግሉት ራፋኤል ፊግዌራ ግን ይህ የተማሪዎችን ማንነት አይቀይርም ይላሉ። አሁንም ቢሆን ተማሪዎች ራሳቸውን መሆን አለባቸው። አሁንም ኮሌጆች ስለ እነሱ እንዲያውቁ የሚፈልጉትን ታሪክ ማቅረብ አለባቸው። በአልበከርኪ ኮሌጅ ውስጥ በሚሰጡት ግንዛቤ ማስጨበጫ ትምህርቶች ተማሪዎች እንደ ኮመን አፕ የመሳሰሉ የኮሌጅ መግቢያ አመልካቾች ከአንድ ሺህ በላይ ለሆኑ ኮሌጆችና ዩኒቨርሲቲዎች ለማመልከት ሊጠቀሙበት ስለሚችሉት መተግበሪያና በአጭር ጽሑፍ ፈንታ የጽሁፍ ፈተና ስለሚሰጡ ትምህርት ቤቶች እንዲያውቁ ያግዟቸዋል። በሰው ሰራሽ ልህቀት ወይም ኤአይ ጽሁፎቻቸውን መጻፋቸው ብልህነት ሊሆን እንደሚችል ግን ማስተዋል እንደሚያስፈልገውም ያስጠነቅቋቸዋል። ለማቀድ ወይንም በሆነ ርዕስ ላይ ለማተኮር እንዲረዳቸው ሰው ሰራሽ ልህቀት ቢጠቀሙ እንኳን በመጨረሻ ጽሁፉ የራሳቸው ስለመሆኑ በሀቀኝነት መናገር እንደሚችሉ እርግጠኛ መሆን አለባቸው። እነዚህ ተማሪዎች አጭር ጽሁፎቻቸውን በራሳቸው መጻፋቸው ለታሪካቸው እውቅና መስጠት ማለት ነው። ተማሪዎቹም የሚገልጹት ጥረታቸው ያንን ለማሳየት መሆኑን ነው። እሱን ለማሳየት ነው እየሞክርኩ ያለሁት ስለ ማህበረሰቤ ግድ እንደሚለኝ እና ያንን ደግሞ የማሳየው ባህላይም በመጠበቅ መሆኑን ማሳየት እፈልጋለሁ። ሁልጊዜ ሆዦ ስለሚለው ቃል አስባለሁ። ቃሉ ቃሉ ናቫዦ የተሰኙት ነባር አሜሪካውያን የሚጠቀሙበት ቃል ሲሆን ትርጓሜው ውበትና ውህደት ማለት ነው። እኔም ይህን ውበትና ውህደት ያማከለ ለማግኘትና በዛ መንገድ ለመጓዝ እየሞከርኩ ነው። እኔ ይህንን ስለምመስል ብቻ ያሳለፍኩትን ልምድ ሆነ አስተዳደጌን አይገልጽም። ስለዚህ አንድም መጽሐፍ በሽፋኑ ብቻ አትገምግሙት እንደማለት ነው። የኮሌጅ ኮሚቴዎች ለሚቀጥሉት ጥቂት ወራት የሚያከናውኑት ዋና ስራ ማመልከቻዎችን መመርመርና የሚቀበሏቸውን ተማሪዎች መምረጥ ነው። በዚህ ሂደት ዘርን እንዴት ይመለከቱታል የሚለው ጥያቄ ፈተናቸው ነው። በፒቢኤስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው በትምህርት ቤት እኩያዎቻቸው አካላዊና መንፈሳዊ ጥቃት የሚደርስባቸውን ታዳጊዎች በራስ መተማመን ለመጨመር ስለተዘረጋው ልዩ ተግባር ትነግረናለች። ዌስሊ አልፎንሶ ቦስች በማህበረሰቡ አዳራሾችና በተለያዩ ትምህርት ቤቶች ውስጥ በሳምንት አምስት መቶ ለሚደርሱ ሕጻናት የዳንስ ስልጠና ይሰጣል። የዌስሊ ትምህርት ቤት ሪቬል ዳንስ አካዳሚ ይሰኛል። ዌስሊ እሱም ራሱ አዳጊ በነበረበት ወቅት የማበጥ ወይም ቡሌ የተሰኘ የማንጓጠጥና የባስ ብሎም የአካል ጥቃት ሰለባ በመሆኑ አንደኛው የዳንስ ክፍለ ጊዜ ስያሜው ከማበጥ ነጻ ይሰኛል። ይመታኝ ነበር ከኋላዬ የሄደ ያለምንም ምክንያት ጭንቅላቴን እየመታኝ ይስቅ ነበር። እና ሌሎቹም ሰዎች ቀልድ ነው ብለው ይስቁ ነበር። ዌስሊ ላይ ይህን መሰል ጫና ያደርስበት የነበረው የደቡብ አፍሪካ የቡድን ጸብ ውስጥ የሚካፈል ግለሰብ ነበር። ዌስሊ አሁን የዳንስ ክፍለ ጊዜውን የሚሰጠው የቡድን ጸቦች ባሉባቸው ቦንቲ ሂል ዌል በተሰኘው አካባቢ በሚገኝ የማህበረሰብ ማዕከል ውስጥ ነው። ዌስሊ በድጋሚ ሰዎችን የሚያበረታቱ እንቅስቃሴዎች ነው የምናደርገው። እኔ ጠንካራ ነኝ የሚሉ እንደሚመስለኝ ልጆች አንድ ላይ ሆነው ሲደሰቱ ማየት ማየት የሚያዝናና ነገር ነው። የትምህርት ቤት ዓላማም ያ ይመስለኛል። ዌስሊ አንዳንዶቹን ተማሪዎቹን ይዞ በኬፕታውን የሚገኝ አመታዊ ትዕይንተ ህዝብ ላይ የዳንስ ተሳታፊ ይሆናል። ይሄ ትዕይንት በሪዮ ዴ ጀነሮ ካለው ትዕይንተ ህዝብ ጋር ተመሳሳይ ነው። አብዛኛውን ጊዜም ከዝቅተኛ የኑሮ ደረጃ የመጡ ማህበረሰቦች ብቃትና ክህልም ይታይበታል። የ15 ዓመቷ ዚያሞራ ቦትናይሜይ ከተማሪዎቹ መካከል አንዷ ናት። ዳንስ በህይወቴና በእድገቴ ላይ ትልቅ ተጽዕኖ አሳድሯል። ከቤት ውስጥም ከቤት ውጭም ብዙ ነገሮች አሳልፊ ያለው በአካባቢያችን የወጣት ልጃገረዶች እርግዝናን፣ እንዲሁም ታዳጊ ወንዶች በመሳሪያ ተመተው ጉዳት ሲደርስባቸው አይተናል። የመንግስታቱ ድርጅት ቡሊ በሚሰኘው የማበጠ ችግር ዙሪያ ግንዛቤ ለማስጨበጥ መርሃ ግብር ቀርጾ ይንቀሳቀሳል። አንድራኔ ሰርካን በመንግስታቱ ድርጅት የህጻናት ፈንድ ውስጥ የህጻናት ደህንነት ባለሙያ ናቸው። ማበጥ በልጆች ማንነት ላይ ገና በለጋ ዕድሜ በኋላም ደግሞ በቀሪ ህይወታቸው ላይ ከባድና የሚቆይ ችግር ያስከትላል። ነገር ግን ጉዳቱ እምብዛም ዘላቂ ነው ተብሎ አይታሰብም። የመጀመሪያው ነገር የስሜትና የአይምሮ ጉዳት መኖሩ ነው። በትምህርት ቤት የሚንጓጠጡ ልጆች እጅግ ዝቅተኛ የሆነ በራስ መተማመን ያላቸው። እንድራኒ የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ በዚሁ ዙሪያ የሚሰሩ ተቋማትንም ይደግፋል ይላሉ። አንደኛው የመንግስታቱ ድርጅት የህፃናት ፈንድ ያዘጋጀው የወላጆች ሰነድ ነው። እዛ ላይ ቡሊ የምንለው የማበጥ ልጆችን የማንቋጠጥና አካላዊ ጥቃት የማድረስ ተግባር ምን እንደሆነ እና እንዴት ማስቆም እንደሚቻል ሰፍሯል። ይህ ህፃናቱ እራሳቸውን እንዴት ከዚህ መሰል ድርጊት ሊያመልጡ እንደሚችሉም አስፍሯል። ዌስሊ የዳንስ ትምህርት ቤቱን በማሳደግ እጅግ ብዙ አዳጊ ወጣቶች ችግራቸውን በይፋ ደፍረው እንዲያወሩ የማድረግ ደስታን የመፍጠርና ደህንነቱ የተጠበቀ ስፍራ የማመቻቸት ሀሳብ አለው። ጆሽዋ ሊ ብራንት የዳንስ ተማሪ ናት። ዳንስ ከቻልክ የሚገርም ነገር ነው። ስሜትህን በሙሉ ልትወጣበት ትችላለህ። ነገር ግን በጸብ በጭቅጭቅ ወይም በሚጎዳ ነገር ሳይሆን በዳንስ እንቅስቃሴ ነው። ለኬቲ ሾርትስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን እናመሰግናለሁ። በመቀጠል ወደ ዩክሬን እናቀናለን። ባለቤቷ ወደ ጦር ሜዳ መዝመቱን የተመለከተች አንድ ሴት የባለቤቷ ሙያ የነበረውን አንጥረኝነት ለመውረስ እያደረገች ስላለው ጥረት ቆንጅታ ማሪያ ኮቤትስ በዚህ የብረታ ብረት ድርጅቷ ብረት ማቅለጫ እሳት እያቀጣጠለች ነው። በጣም ከባድ ስራ መሆኑን ትናገራለች። ብዙ መስራት አለብሽ ሲባል እንደምንሰማውም አንድ ነገር ሰርቶ ለማውጣት እጃችን ቁሽሽ እስከሚል መስራት አለብን። የብረት ማቅለጫው እስከሚግልላት ማሪያ ብረቶቹን በምትፈልገው መጠን እየቆራረጠች ነው። ዛሬ የመክተፊያ ቢላዋ ነው የምትሰራው። ከሳሉ ከሁለቱም አቅጣጫ ብረቱን ማቃል አለበት። ይህ የብረታ ብረት ድርጅት ከባሏ ከአንድሬ ጋር አብረው የከፈቱት የቤተሰብ ድርጅታቸው ነው። አሁን ግን ማሪያ ብቻዋን ነው የምትሰራው። ባለቤቷ የዩክሬን ጦር ሰራዊትን ተቀላቅሎ ለግዳጅ ሄዷል። ከሄደ ግንቦት ሲመጣ ሁለት ዓመት ይሆነዋል። ድርጅቱ እንደ አውሮፓውያን አቆጣጠር ከ2019 ዓ ም ጀምሮ ሲሰራ ቆይቷል። ባለቤቴ ነው የጀመረው። በፊትም አግዘው ነበር አሁንም እሱን ለማድረግ እየሞከርኩ ነው። እሱ የጦር ሰራዊቱን ለመቀላቀል መወሰኑ አላስገረመኝም፣ ምክንያቱም ሁላችንንም ከጥቃት ለመጠበቅ እንደሚፈልግ አውቅ ነበር። እንደዚህ አይነት ሰው ነው። ሲዘምት የድርጅቱን ቁልፎች ለማሪያ ሰጥቷት አለፍ አለፍ እያልሽ እንዴት እንደሆነ ተመልከቺው ነበር ያላት። ማሪያ ግን ስራውን እሷ ልትቀጥለው ወሰነች። ያ ባኑ ድሮ እሱ ስራውን ሲሰራ እያየው ደስ ይለኝ ነበር። ቪዲዮ እየቀረጽኩ በዩቲዩብ እና በኢንስታግራም አስተላልፍ ነበር። አሁን ደግሞ ስራውን በመቀጠል የበለጠ እየሰራው መደገፍ አለብኝ ብዬ አሰብኩ። አንድሬ እንደተቻለው በስልክ እንደሚያነጋግራት እና ስለ ስራው መመሪያ እንደሚሰጣት የምትናገረው ማሪያ አንዳንዱን መሳሪያ ትፈራው እንደነበረ አልሸሸገችም። በፊት አብዛኞቹ ማሽኖች እፈራቸው ነበር። በመጀመሪያዎቹ ሁለት ወራት እንደውም በጋዝ የሚሰራው መቀጥቀጫ መዶሻ በጣም ስለሚጮህና ስለሚያስፈራ አልጠቀምበትም ነበር። ቀስ በቀስ ግን ተለማመድኩት። አሁን ሁሉን እጠቀምባቸዋለሁ። አሁን ግን ማርያም ብረት አቅልጦ የተለያዩ እቃዎች መስራቱን ሙሉ በሙሉ አውቃበታለች። ይህንን ጦር ለምሳሌ ካናዳ ባለ ድርጅት ታዛ ነው የሰራችው። ይህ ጦር አኳሟን በሚባለው ፊልም ገጸ ባህሪያት ልብስ ለሚሰራ የኪነ ጥበብ ዝግጅት የሰራ ነው ነው ያንኳን ክፉ የአኳሟን ወንድም የያዘው ጦር ነው። ለማጓጓዝ እንዲመች በሚል ተነቃቅሎ መሰካካት እንዲችል አድርገን ሰርተነዋል። ማሪያ፣ አስፈላጊ እስከሆነ ድረስ ይህንን የብረታ ብረት ድርጅት እያገዝኩ እኖራለሁ ብላለች። ከሁሉ በላይ የምመኘው ግን አለች፣ ከባሌ ጋር አብረን የምንሰራበት ቀን እንዲመጣ ነው። ባሏ አንድሬ ተመልሶ የጀመረውን የግሪክ አፈታሪኩን ፊኒክስ ወፍ ቅርጽ ጨርሶ ለማየት ትመኛለች። ጋቢና ቪኦኤ ከአሜሪካ ድምጽ ነው እየተደመጠ የሚገኘው። እንግዲህ ወልዴ የእሳተ ገሞራትን በአገልግሎት ስለሚሰጠው ቴክኖሎጂ ሊያስተዋውቀን ተዘጋጅቷል። ወደ ዘገባው እንሻገር። በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው። ምን እየሆነ እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር። አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢ የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ። በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉም። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉም። ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው ከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ። ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል። ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል። አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።